አቶ ሞገስ ከልክሌ የሆርን ኦፍ አፍሪካ ኢንሳይት ድረገጽ መስራችና ዋና አዘጋጅ፣ አቶ ዮሴፍ አንተነህ የሆርን ኦፍ አፍሪካ ኢንሳይት መስራችና አባል። አቶ ሞገስ እንደሚታወቀው አሁን ኢትዮጵያ ውስጥ በርካታ ችግሮች አሉ። በርካታም ከሆኑ የሚገቡን መጠናቀቅን የሚሹ ክንዋኔዎች አሉ። ከዛ ውስጥ ጎልተው ለጊዜው ገዝፈው ያሉት የሕዳሴ ግድብ ሁለተኛ ዙር ሙሌትና ከግብፅና ሱዳን ጋር እየተካሄደ ያለው ድርድር ለባት ማግኘት ነው። የሁለተኛ ዙር ውሃ ግድብ ሙሌት ውስጥ መሞላት ማለት ምን ማለት ነው? በተለይ በድርድሩ ላይ ለኢትዮጵያ የሚያስገኘው ፖለቲካዊ የድርድር ጠቀሜታም ሆነ እንደዚሁም የመብራት ስርጭቱን ህልምውን ከማድረግ አኳያ ምን አይነት አስተዋጽኦች ይኖራቸዋል? እነዚህ በምን መልክ ሊከወኑ ይገባሉ? ይላሉ ግድቡ በተመለከተ መንግስት፣ በጣም በጥሩ ሁኔታ ነው የግድቡን የያዘው ግድቡ ሲምቦል ነው። ስለ ግድቡ ክርክር ሲባል ለምልክት ያኑ እንጂ ግድቡ አልቋል። እኔ በሙያም ኤሌክትሪክ አለ እንጂ በተማርኩኝ ቴክኖሎጂን በደንብ አንድ ርሰን ረገዋል እንዴት አርጎ እንደሚሰራ የኃይል ማመንጫ ውሃ አይበላም። ግድብ ይኖረዋል። አንድ ጊዜ የሚሞላ ግድብ አለ። ከዛ በኋላ ግን ውሃ አይበላም። ኤሌክትሪክ የሚያመነጭ ተርባይን የሚባል ነገር አለ። ከዛ የገባ ውሃ ወደገና በመልስ ይወጣል። ትልቁ ጥያቄ የሚሆነው ምንድን ነው ኢትዮጵያ አባይ ወንዝ ላይ መጠቀም ትጀምራለች የሚል ነው። ትልቁ ጥያቄ ስትራቴጂክም ኮሽን እሱ ነው። ለዛ ደግሞ ኢትዮጵያ ሰማንያ አምስት በመቶ የአባይ ግድ ይመጣ በኢትዮጵያ ነው። ኢትዮጵያ አባይ ለመጠቀም ከአስራ ዘጠኝ ሀያ ሰባት ጀምሮ በከፍተኛ ደረጃ ጥረት አድርጋለች። ካለመሞከር አይደለም። ከአስራ ዘጠኝ ሀያ ሰባት ቅጥሮ እንደገና ደግሞ ጊዜም ሙከራ ያደርገዋል። በደርግ ጊዜም ሙከራ ያደርገዋል። የተወሰነ ጥኬት ነበራቸው። አሁን ደግሞ ለመጨረሻ ጊዜ ግድቡ ተጀምረው እና ወደ መጨረሻ አድርሰዋል። እኔም ማምነው የኢትዮጵያ መንግስት የአባይን በተመለከተ በህገ መንግስት ውስጥ ማንኛውም መንግስት ስልጠላ ቢቀመጥ መዋዋል እንዳይችል የሚያግድ ስርዓት ቢዘረጋ ለአገር ተጠቅማታል። ምክንያቱም አባይ የወደፊቱ የሰዎች ህልውና ነው። እዛ አካባቢ በከፍተኛ ደረጃ የውሃ እጥረት ይፈጠራል። በተለይ በአብዛኛው ለሆላንድ የሚባለው አካባቢ ከፍተኛ የሆነ የውሃ እጥረት ይፈጠራል። በሚቀጥሉ ሰላሳ አርባ ዓመት ውስጥ የአባይ ውሃ ለህዝቡ አይበቃም የሚል ፕሮጀክት ሰርቷል። ኦልሬዲ ያ ውሃ ካልበቃ ግብፅና ሱዳን ሰፊ የሆነ የመሬት ውሃ አላቸው። ከመሬት ውስጥ ውሃ ማውጣት ይችላሉ። ሁለቱም ሀገሮች ከባህር አጠገማ ያሉት ስለዚህ ውሃ ማጣራት ይችላሉ። ኢትዮጵያ ግን ብዙ የግብጽን ያህል የመሬት ውሃ የላትም። ለሀያ ዓመት ብቻ የሚያገለግል የመሬት ውሃ ያላት እና ከዚህ ሁሉ አንጻር ሲታይ ለሀገሪቷ ህልውና በከፍተኛ ደረጃ በተለይ ለመጭ ትውልድ የሚያገለግል በመሆኑ መንግስት እዛ ላይ አስገዳጅ ስነት አለመፈረም ሳይሆን የሀገሪቷ ህገ መንግስት የሀገሪቷ ፓርላማንት ማንም መፈረም እንዳይችል ማጽደቅ አለበት። ይሄ ከተደረገ ሌሎችም ሀይሎች የተለያየ መሪዎችን በተለያየ ጊዜ ጊዜ ቆይተ በማምጣት የሀገሪቷን ጥቅም ወደኋላ እንዳያደርጉ የሚከለክል ነገር እንዲሆን ያደርጋል ማለት ነው። በአጠቃላይ የተደረገው ነገር እንደዛ ሆኖ ሳለ ይሄ ነገር ከፍተኛ ና ሊመጣብን ይችላል። ከዚህ በኋላ እጅግ በጣም ከፍ እስከ ጦር ገባን ይችላል ግን አሁን ህዝቡ የመጣ መጦ ተጋፍጦ ያንን ቢወጣው ይሻላል እንጂ ወደሚቀጥለው ትል ማስተላለፍ ተገቢ ነው ብዬ አላምንም። እና ትልቅ የተደረገ ነገር ያለው በዚህ መቀጠልም አለበት። ከዛም አልፎ አብዛኛው ውሃ ኢትዮጵያ ቢቆይ ግራውንድ ወተር ኢትዮጵያ ለመሙላት ወደ መቶ ዓመት ይፈጃል። ስለዚህ ያንን እንደውም ውሃውን ተጠቅመን በተለያዩ ከተማዎች በማሰራጨት በውሃ የሚሰራ መንገዱ ላይ በመስራት ሞር እንደውም የመጠቀም ከሚል አንጻር ነው። ዮሴፍስ በተለይ አሁን የዚህ የሁለተኛ ዙር ሙሌት መሞላት ማለት በሚቀጥለው የግብፅና ሱዳን ኢትዮጵያ ድርድር ላይ ለኢትዮጵያ የሚያስገኘው የበላይነት እድሎችን ይፈጥራል። ከዛስ ባሻገር ያ የአፍሪካ ቀንድ አካባቢ ያለውን በተለይ በሶስቱ ሀገራት መካከል ያለውን ውጥረት ወዴት ደረጃ ሊወስደው ይችላል? ከፍ እንዲል ወይም ዝቅ እንዲል ወይም እንዲሰክን የማድረግ አስተዋጽኦ ይኖረዋል? ፋይዳው ምንድን ነው የሁለተኛ ዙር ሙሌት በተለይ ከድርድር አኳያ? እነዚህ ሶስት ሀገሮች በአንድ መርከብ ላይ ነው ያሉት እና ወይ በጋራ የሚጠቀሙት ወይ በጋራ ይሰምጣሉ ወይ ይጠፋሉ፣ እንደዚያ ነው ያሉት። ስለዚህ ለሁሉም የሚጠቅም ግድብ ነው ያሉት። ኢትዮጵያ በገንዛ ወንዟ ሳትጠቀም ሌላውን እየጠቀመች ነው፣ አትችልም። ይህ እንዲህ አይነት ኤክስፔክቴሽን ያላቸው ሀገሮች ራሱ መኖሩ የሚገርም ነገር ዞሮ ዞሮ ይሄ ግድብ ተጀምሮ ዛሬ የደረሰበት ደርሷል። ይሞላል። መንግስት በዚህ ጥሩ ስራ ኢትዮጵያ እየሰራ ነው። ዋናው ሀሳባቸው እነሱ አሁንም የውሃው ሙሊት ላይ አይመስለኝም። ቅድም አቶ መጉስ እንዳለው የሚፈልጉት ወደፊት ውሃ የመጠቀም ፕላን እንዳይኖረን የሆነ ስምምነት የሚቀጥለው ጀነሬሽን እንሰጣቸው ነው። ይህ ፍጹም አይሆንም። በዚህ ላይ ምንም አይነት ማሳየት የለበትም። አላሳይም እስካሁንም ወደፊትም ያወቅ አያሳዩም ብዬ አምናለሁ። ግን ግድቡ መሞላቱ አንደኛ ራሱን በራሱ እንዲጠብቅ ያደርገዋል የሚልነት አለኝ። ሁለተኛ እነዚህ ሀገሮች ደግሞ ኮንፍሮንቴሽን ወጥተው ኮፕሬሽን እንዲመጡ የሚያስገድዳቸው ይመስለኛል። በተለይ ሱዳን ከዚህ ግድብ በጣም የበለጠ የሚጠቀመው ሱዳን የሚወጡ ጽሁፎች እንደምታየው ኢትዮጵያ ኤሌክትሪክ ፓወር ጀኔሬት ሀይቁን በመዝናኛ ላሳ ለምን እንደዚህ ባ ያውለ ይችላል። ይሄ ደግሞ ማንም ሊጎዳ አይደለም የሚጠቅም እንጂ የኢትዮጵያ ሕዝብ መበልጸግ ግን መኖራቸው ነው ትልቁ ችግር። እና የበለጸግ አይፈልግም እርስ በርሱ እየተናቆረ እየተጣላ እንዲኖር ነው የሚፈልጉ። አሁን ኢትዮጵያን በዚህ በኩል ሪል ኮንሰንሰስ እየፈጠሩ ነው እየገባቸው ነው በሀገሪቱ ላይ ምንያቻል እየተፈጸመ እንደሆነ እየገባ ነው ኢትዮጵያ። ስለዚህ ትልቅ አቅም እየፈጠረ ነው ነው የአባይ ግድብ ኢትዮጵያውያን ወደ አንድ አይነት አስተሳሰብ እንዲመጡ በማድረግ ምን አይነት ጠላት እንዳለ እንዴት ብለው እንደሚያዩ ስንደይ ብቻ እንደሚፈልጉ ትንሽ መንቀሳቀስ ስንጀምርና ሀብታም ስንሆን ስንደረጅ እንደዚያ ስነት ግን አይናቸው እንደሚቀላ እያየን ነው እና በዚያ ልክ ነው እኛም ዝግጅታችን መሆን ያለበት ይህንን በዲፕሎማሲም በደህንነት በወታደራዊ በማንኛውም ነገር ለመከላከል የሚያስችለንን ብቃት ደረጃ በደረጃ እየገነባንም እንደ ሀገር መሄድ እንዳለብን የሚያሳይ ነው። ግድቡ መሞላቱ ግን በተለይ ከግብፅ በኩል ያለውን እወራለሁ እመጣለሁ የሚለውን ነገር የሚያስቆመውና ሪሊ ዊን ዊን ሶሉሽን ውስጥ እንዲመለከቱ የሚያስገድዳቸው ይመስለኛል። ሌላው እንግዲህ ይሄ ምርጫ በራሱ ሂደት ነው እና የመጣውን መንግስት ያሸነፈውን መቀበልና ያ መንግስት ግን ወደ ልማት ወደ ዲሞክራሲ የህዝቡን ጥያቄዎች ለመመለስ እንዲገባ ነው መግፋት ያለባቸው ኢትዮጵያ፣ እንጂ ይህ ምርጫ ክል ያሸንፈዋል ከ የተሸንፈዋል እንዲ ተደርጓል አይጠቅመንም። ይሄ ጠላቶቻችን የሚደግሱልን እንድንደሱን የሚያደርግ መግባት ነው፣ በትዛ ውስጥ መግባት የለ ምክንያቱም እንደምታየው ነው። በአሜሪካ እንኖራለን በተለያየ ሀገር በዛ ሁሉ የዲሞክራሲ ስርዓት የዲሞክራሲ ተቋም ባለበት ተመጣ መንግስት ሳናያል እና ስለተመረጠ በዲሞክራሲያዊ መንግስት ስለመጣ ብቻ ዋስና ሆነ መንግስት ነኝ ብሎ ስልጣን ለሚቀመጥ ግን አካውንቴብል እንዲሆን ማድረግ ይኖርበታል። ኢትዮጵያ ህዝብ ያን መንግስት ማለት ነው የዲሞክራሲያዊ ጥያቄን መልስልኝ፣ የልማት ጥያቄ መልስልኝ፣ ይህን ነው መጠየቅ ያለበት። ወደዚ እንዲገባ እፈልጋለሁ። ዶክተር መራ ይናገረ ኢትዮጵያ ችግር የሚጋጭ ህልሞች ያሏቸው ጉሊቶች ችግር ነው። ህዝቡ ችግር አይደለም የሚባል ነገር አለ። ይህን ነገር እስከምንሄድ ሄዳሉ። አንዳንዶች ከምርጫ በፊት ድርድር ተካሄዶ ምናምን ነገር የሚሉ አሉ። እሱ የሚጠቅም አይመስለኝም። ግን ከምርጫው በኋላ አንድ ኮንሰስነስ በኢሊቱ በዚህ በተማረው ህብረተሰብ ኢትዮጵያ መካከል ያለ ሀሳብ ክፍፍል በሆነ መድረክ ሊሰጥግል ና ህዝቡ ፍርድ ሊሰጥበት ቢደረግ ደስለኝ። እንግዲህ አሁን ያለው ሁለት አይነት ነገር ነው። አንደኛው

በፍጹም አሳልፎ ለመቀጠል በውስጡ ልጆች በብሄር፣ በሃይማኖት፣ በምንም እንዳያዩ የሁሉ እኩሉ ነው፣ እኩልነት እንዲከበር የሚፈልግ ወገን ነው። አንድ ሀገር አለኝ እችን ሀገር በጥንቃቄ ይሄ ሁሉን በመጠቀም መልኩ ላት የሚል አንዱ የኤልት ቡድን ያለ፣ ሌላው የኤልት ቡድን ደግሞ በአገር እንደ ሀገር ለመመስረት የሚፈልጋል። በግልጽ ለመናገር እዚህ ጋር የሚመስለኝ የብሔረሰቦች መብት እንዲከበር ከመፈለግ ምክንያቱም ሰው በቋንቋው መነጋገር በቋንቋ መዳኝ በቋንቋው መማር መብት ምንም የሚሰጥም የሚመፈግም አይደለም። እስካሁን ካልተደረገ ባልመደረጉ ተኮን መታለፍ ያለበት ግን የለመለብ የለም። ይሄ የእኔ ክልል ነው ብሎ ከንሎ ለዚያ ጦር ለዚያ የራሱ ሚዲያ አርጎ ከዛ ደግሞ የፌደራል ምክ ወደ ጠም እንዳየ ጠቅላይ ተቻሉ ደግሞ ያን አገር የመበት ይፈልጓሉ እና የኢትዮጵያ ሕዝብ በእነዚህ በሁለቱ በተሰለፉ በተሰለፉ በሁለቱ በተሰለፉ ምሁራን መካከል ያለ ችግርና ሕዝብ በሚያየው ሕዝብ በሚረዳው በተለያየ ቋንቋ በአደባባይ በድብቅ ሳይሆን እያንዳንዱ ወጥቶ ፊት ለፊት በሚዲያም ዘንቸ ቸ አስታውን ግንኙነት አድርገው አስ በጣም ይታዘባል፣ ይገመግማል እና ያ ወደ አንድ አንደኛ በአሰፈ ወደ አንድ መምጣት ይቻላል መረዳዳት ይቻላል። ከዛ ውጭ ደግሞ ህዝብ ሊያመቻች ይችላል። የሚመረጠው መንግስት ስራ ብሎ በኤሊት መካከል ያለው ችግር ሊፈታ ከሚጫ በኋላ ጽሞ ዬ አስባለሁ። ቅድም ሞገስ ስለግድ እንዳለው ሁሉ የሚችን ለመጨመቅ ትፈልጌ ነው። አመሰግናለሁ። አቶ ሞገስ ከልክሌ የሆርን ኦፍ አፍሪካ ኢንሳይት ድረገጽ መስራችና ዋና አዘጋጅ፣ አቶ ዮሴፍ አንተነህ ሆርን ኦፍ አፍሪካ ኢንሳይት መስራችና አባል ስለ ቃለ ምልልሱ እናመሰግናለን።